በኦፊሴል የውጭ ምንዛሪ ገበያ በ13 ብር ከ50 ሳንቲም ይመነዘር የነበረው አንድ የዩናይትድ ስቴትስ ዶላር ከዛሬ ጀምሮ በአንድ ጊዜ የሶስት ብር ልዩነት በመትዮች ሲሰላም የብር የመግዛት አቅም በ17 ከመቶ ቀንሶ በ16 ብር ከ50 ሳንቲም እንዲመነዘር የኢትዮጵያ ማዕከላዊ ባንክ አስታውቋል። እርምጃውን በአዎንታዊ የተቀበሉት የዓለም አቀፉ የገንዘብ ድርጅት አይ.ኤም.ኤፍ የአዲስ አበባ ተጠሪ እንደ እርሳቸውም ቃል የሚንገታገተውን የኢትዮጵያን መጣኔ ሀብት ተወዳዳሪነት ለማጠናከር የሚ ይረዳ ይሆናል። የምንዛሪ ቅነሳው እንደ ባለሙያዎች እይታ ኢትዮጵያ በምትገዛውና ለውጭ ገበያ በምታቀርበው መካከል ያለውን ልዩነት የሚያሻሽላል። በያዝነው የአውሮፓውያን ሁለት ሺ አስር ኢትዮጵያ ከውጭ ለምትሸምታቸው ልዩ ልዩ ሸቀጦች የምታወጣውን የስምንት ነጥብ ሰባት ቢሊዮን ዶላርና በአንጻሩ ለውጭ ገበያ ከምታቀርባቸው ምርቶች የምታገኘው የአንድ ነጥብ ሰባት ቢሊዮን ዶላር ስሌት የሰባት ቢሊዮን ዶላር የውጭ ምንዛሪ ልዩነት አለው። በንግድ ልውውጡ የሚታየው ይህ ልዩነት በ 23 ቢሊዮን ዶላር ከሚገምተው አጠቃላዩ የኢትዮጵያ የአገር ውስጥ ምርት ውጤት 30 በመቶውን የሚያህል ነው። አቶ ቴዎድሮስ መኮንን በኢትዮጵያ የምጣኔ ሀብት ባለሙያዎች ማህበር የማክሮ ኢኮኖሚ አጥኚ ናቸው። አገሪቱ ከውጭ ከምታስገባቸው ሸቀጦች የሚበዛውን ወጪ የሚወስዱት እንደ ነዳጅ ዘይትና ምግብ የመሳሰሉ እጅግ አስፈላጊ ሸቀጦች፣ ወደ ውጭ የምትልካቸው ምርቶች ደግሞ አብዛኛው የግብርና ውጤቶች በመሆናቸው የተወሰደው የገንዘብ ምንዛሪ ቅናሽ የሚፈለገውን ውጤት ወዲያውኑ ላያመጣ ይችላል ይላሉ። በንግድ ልውውጡ ያለውን ልዩነት ወይም የውጭ ምንዛሬ እጥረት ለመቀነስ የወጭና የገቢ ንግዱ ዘርፍ በውጭ ምንዛሬ ለውጡ ምላሽ የሚሰጥ መሆን አለበት። ይሁንና አሁን ያለው ግን ከውጪ የሚገዙት ሸቀጦች እጅግ አስፈላጊ በመሆናቸው መጠናቸው መቀነስ ስለሚቻል የገቢ ንግዱ ያን ያህል ለውጥ ሊያመጣ አይችልም። አገሪቱ ለውጭ ገበያ የምታቀርባቸው የግብርና ምርቶችም ከውጭ ምንዛሬው ለውጥ መጠቀም የሚያስችል መንገድ በመኖሩ ብቻ መጠናቸውን መጨመር አትችልም። ባለሙያው አክለውም የምንዛሪ ቅናሹ አንዳንድ በአሁኑ ወቅት ከውጭ በሚገቡና በጣም አስፈላጊ የሆኑ ምርቶችን ሀገር ውስጥ መመረት በአንጻሩ ሊያሳድግ ያስችላል የሚል ተስፋ ያላቸው መሆኑን ተናግረዋል። አቶ ቴዎድሮስ የውጭ ምንዛሪው ለውጥ በትይዩ ሊያስከትል ይችላል የተባለው የጎንዮሽ ጉዳት ባለፈው ሐምሌ ወር አምስት ነጥብ ሰባት በመቶ መሆኑ የተነገረለትን የዋጋ ግሽበት መጨመር ሊሆን እንደሚችል ከሚያምኑ በርካታ የምጣኔ ሀብት ባለሙያዎችም አንዱ ናቸው። አገር ያፈራቸውን ምርቶች በብዛት ለመግዛት መጠኑ ከፍ ያለ ሀገር ውስጥ ገንዘብ ስለሚያስፈልግም መንግስት የበጀት እጥረቱን እንዲመረምር ሊያስገድደው ይችላል ተብሏል። ኢትዮጵያ በአፍሪካ ትልቋ የቡና ላኪና እንዲሁም በዓለም አራተኛዋ ተልባ ላኪ ሀገር ናት። ስሌቶቹ የተደረጉበትን መንገድ አስመልክቶ ዓለም አቀፍ ተቋማት ጥያቄ ቢኖራቸውም የኢትዮጵያው ጠቅላይ ሚኒስትር መለስ ዜናዊ ግን አገራቸው ባለፉት ሰባት ዓመታት በተከታታይ የአስር በመቶ እድገት ማስመዝገቧን ማስታወቃቸው ይታወሳል።